የአሜሪካ ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። በየቀኑ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ አምስት እና በሰላሳ አንድ ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚያሰማውን ፕሮግራም አሁን ጀመረ። እንደምና ምሽታችሁ አድማጮቻችን። የዛሬ አርብ የካቲት 28 2006 ዓ ም አስተናጋጆች አዲሱ አበበና አሉላ ከበደንን። በዛሬው ክንብራችን ክቡራቱ አለማየሁ አቶምሳ ሲታገሉለት የነበረው የሕዝባዊነትና የሀገራችን ራዕይ እንዲሳካ ሲያደርጉ የነበሩት ጥረቶች በትግል ጓዶቻቸውና በአመራሮች ከግብ እንዲደርስ ያላሰለሰ ጥረት ማድረግ ይገባናል። የኦሮሚያ ክልል ምክትል ፕሬዚዳንት አቶ አብዱልአዚዝ መሐመድ በሞት ስለተለዩት አቶ አለማየሁ አቶምሳ ከተናገሩት የተወሰደ ነው የሰማችሁት። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። አንድነት ፓርቲ የሚሊዮኖች ድምፅ ለነጻነት በሚል መሪ ቃል የጀመርኩትን ህዝባዊ ንቅናቄ ሁለተኛ ምዕራፍ በመሬት ባለቤትነት ላይ እቀጥላለሁ አለ። በሁለተኛው አጋማሽ ኢትዮጵያውያንን የሚያነታርኩ የታሪክ ጭብጦች ላይ እንዴት በጽሞና መነጋገር ይቻላል በሚል ዙሪያ የተጀመረ ውይይት ይቀጥላል ይቀጥላል። የፕሬስ ነጻነት በኢትዮጵያ የሰጥ አገባ ክርክር ርዕስ ነው። አፍሪካ በጋዜጠኞችም አለ ኃይሉ ታምራት ፕሮግራሙን ይመራልናል። በቅድሚያ የዓለም ዜና። ሶማሊያ ውስጥ በአፍሪቃ ህብረት ስር ያሉት የኢትዮጵያ ወታደሮች በተልእኮው የሥራ ክፍፍል መሠረት በተመደቡበት አካባቢ አልሻባብን ከአካባቢው ለማስወጣት ባካሄዱት ውጊያ ህዱር የተባለችውን የካቡል የባኩል ይቅርታ ክልል ዋና ከተማ ነፃ እንዳወጡ ታውቋል። በሶማሊያ የኢትዮጵያ አምባሳደር አቶ ወንድሙ አሳምነው ለአሜሪካ ድምፅ ሬዲዮ በተናገሩት መሰረት ከረብ ድሁር ከተማ ቀጥሎ የነበሩትን አነስተኛ ከተሞችን እየተቆጣጠሩ ወደ መድናይቱ ህዱር ገብተዋል። ዝርዝሩ በመጽሔቱ ይደመጣል። የቀድሞ የፍትህ ጋዜጣ ዋና አዘጋጅ ጉዳይ በህገ መንግስት አጣሪ ጉባኤ ይታይልኝ በማለት ያቀረበውን ጥያቄ አቃቢ ህጉ ተቃወመ። የፌዴራሉ ከፍተኛ ፍርድ ቤት አስራ ስድስተኛ ወንጀል ችሎት የግራ ቀኙን ክርክር መርምሮ ለመበየን ተለዋጭ ቀጠሮ ሰጥቷል። ከአዲስ አበባ መለስካቸው አመሀ ዝርዝሩን ይዟል። የፌዴራሉ አቃቤ ህግ ዛሬ ለፍርድ ቤቱ ባቀረበው ማመልከቻ እንዳብራራው ተከሳሹ ቀደም ባለው ቀጠሮ ያቀረበው ማመልከቻ ጊዜውን የጠበቀ አይደለም ብሏል። ጉዳዩ መሰማት ከጀመረና ወደ ፍሬ ነገር ተገብቶ ሁለቱም ወገኖች ማስረጃዎቻቸውን ለፍርድ ቤቱ ካቀረቡ በኋላ ወደ ኋላ ተመልሶ ጉዳዩ የህገ መንግስት ትርጉም ያስፈልገዋል በማለት ወደ ህገ መንግስት ጉዳዮች አጣሪ ጉባኤ ፍርድ ቤቱ እንዲልክለት መጠየቁ ጊዜው ያለፈበት ስለሆነ ጥያቄው ውድቅ እንዲደረግለት አመልክቷል። አቃቢ ህግ በመቀጠልም ጉዳዩ ምንም አይነት የህገ መንግስት ትርጉም የማይጠይቅ በመሆኑ ፍርድ ቤቱ የተከሳሽን ጥያቄ ውድቅ አድርጎ ውሳኔ እንዲሰጠው ጠይቋል። ፍርድ ቤቱም በበኩሉ የሁለቱንም ወገን ክርክር መርምሮ ውሳኔ ለመስጠት ለመጋቢት 12 ቀን 2006 ዓ ም ተለዋጅ ቀጠሮ ሰጥቷል። ተመስገን ደሳለኝ አቃቤ ህግ ህገ መንግሥቱንና ህገ መንግሥታዊ ስርዓቱን በኃይልና በአመፅ እንዲፈርስ ቀስቅሳል። የሀገሪቱን መንግስት ስም አጥፍታል። በሐሰትም ወንጅልሃል እና የሐሰት ወሬዎችን በማውራት የህዝብን ስሜት የማናወጥ ወንጀል ፈጽመሃል በማለት ክስ መስርቶበት ከአንድ ዓመት ተኩል ላላነሰ ጊዜ በክርክር ላይ እንዳለ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ዓለም አቀፉ የወንጀለኞች ፍርድ ቤት በቀድሞ የኮንጎ ሚሊሺያ መሪ ጀርሜን ካታንጋ ላይ ክስ መሰረተ። ክሱ ከ2003ቱ የጅምላ ግድያና በሰብአዊ ፍጡሮች ላይ በተፈጸመ ወንጀል መሆኑም ታውቋል። ፍርድ ቤቱ ካታንጋን የከሰሰው እልቂቱን በማስተባበርና የሚሊሻ ቡድኖችን በማደራጀት ለግድያዎቹ ኃላፊነት ተጠያቂ በማድረግ ነው። በዚያ ጦርነት በምስራቃዊቷ የኮንጎ ዴሞክራቲክ ከተማ ቦጎሮ ብቻ ወደ 200 ሰዎች ተገድለዋል። ሲምባ ወይንም አንበሳው በሚል የቅጽል ስም የሚታወቀው የ35 ዓመቱ ከታንጋ ዛሬ ዋና ፍርድ ቤቱ ሄግ ውስጥ በዋለው ችሎት የክሱ ዝርዝር ሲነበብለት አንዳችም የፍርሃት ወይም የድንጋጤ ስሜት አልታየበትም ተብሏል። ሁለት ለአንድ በሆነ ድምፅ ብልጫ ከታንጋ በግድያ ሲቪሎች ላይ በፈጸመው ጥቃትና የህዝብን ንብረት በማውደም ጥፋተኛ ተብሏል። ሕጻናትን ለውትድርና በማሰለፍና ሴቶችን አስገድዶ በመድፈር ወንጀሎችም ተከሶ የነበረ ቢሆንም ከእነዚህ ጥፋቶች ግን ነጻ ሆኗል። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰዓቱን የዓለም ዜና ነው። የዩክሬኗ የዩክሬኗ ክሬሚያ ከሩሲያ ጋር ለመቀላቀል በውሳኔ ህዝብ ካጸደቀች የሩሲያ ምክር ቤት አባሎች ይደግፏታል ሲሉ የሩሲያ የመወሰኛው ምክር ቤት አፈ ጉባኤ ቫለንቲና ማትቬንኮ አስታወቁ። ይህን ክሬሚያ ከዩክሬን ለመገንጠል የምትወስደውን እርምጃ ግን የዩክሬኑ የሽግግር መንግስት ውድቅ አድርጎታል። የሽግግር መንግስቱ ፕሬዚዳንት ኦል ኬሳንደር ቱርኮቪች ለመገንጠል የቀረበውን እቅድ ዛሬ አርብ ውድቅ አድርገው በመጪው ሳምንት የሚደረገው ውሳኔ ህዝብ እንዳይካሄድ በፊርማቸው አጽድቀዋል። ጠቅላይ ሚኒስትራቸው አርሴኒ ያትሴኒኩም በበኩላቸው በአሁኑ በሰለጠነው ዓለም ማንም ሰው የግዛትን ውሳኔ ህዝብ አይደግፍም ሲሉ ዛሬ አርብ መናገራቸው ተሰምተዋል። የክሬሚያ ባለሥልጣናት ግን የውሳኔ ህዝቡ መካሄድ የማይቀለበስ ነው ሲሉ መልሰዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ለእስራኤልና ለፍልስጤማን የሰላም ድርድር ዮርዳኖስ ገብተዋል። ኬሪ ከንጉሥ አብደላ ጋር በሚገናኙባት በዮርዳኖሷ ቀይ ባህር ከተማ አቃባ የገቡት ዛሬ አርብ መሆኑን የውጭ ጉዳይ መስሪያ ቤት አስታውቋል። አሁን የተያዘው የሁለቱ ወገኖች የሰላም ድርድር ይቋጫል ተብሎ እስከታሰበበት እስከ መጪ ሚያዝያ ወር ማብቂያ ድረስ ኬሪ አንድ አይነት የስምምነት ውሳኔ ሀሳብ ይፋ ያደርጋሉም ተብሏል። ወደ ስምምነት ለመድረስ ያለውን ችግር በተመለከተ አንዱ ሌላውን ወገን ከመክሰስ ያለፈ እስከ ዛሬ ስላስገኘው ውጤት ድርድሩ ማለት ነው አንዳችን መረጃ የለም። ሳውዲ አረቢያ የግብፁን ሙስሊም ወንድማማችነት በአሸባሪነት ፈረጀች። የሀገር ውስጥ ሚኒስትር መስሪያ ቤትን ጠቅሶ ዜናውን ይፋ ያደረገው መንግስታዊ ቴሌቪዥን መሆኑም ታውቋል። የሳውዲ አረቢያ ወጋ አጥባቂ የሆነው የሙስሊም ወንድማማችነት ሱኒ ዶግማ የንጉሳዊን አገዛዝ ይቃወማል የሚል ስጋት አላት። ካለፈው የአረቡ ዓለም ዝነኛ ቢዮት አንስቶም ሙስሊም ወንድማማችነት ሳዑዲ አረቢያ ውስጥ ተቀባይነትና ድጋፍ እያገኘ እንደመጣ ይታወቃል። ፕሬዚዳንት መሐመድ ሞርሲ ከስልጣን ከተወገዱ ወዲህ ሙስሊም ወንድማማችነት ህቡ መግባቱም የሚታወቅ ነው። አድማጮች አሁን ስቱዲዮ ከተገባን በኋላ አዲስ ዜና ደርሶናል። ዛሬ ትውልደ ኤርትራ አሜሪካውያን በዋሽንግተን ዲሲ የእስራኤል ኤምባሲ ፊት ለፊት የተቃውሞ ሰልፍ አካሄደዋል። የትግርኛ ክፍል ባልደረባችን ገብረ ገብረ መድህን አላማውን ከተሳታፊዎቹ ወይም ከሰልፈኞቹ ጠይቋል። አቶ ኤርሚያስ ላቀ የተባሉ ሰውም አነጋግሯል ነው። እስራኤል የሚገኙ ኤርትራውያንና ብዙ አፍሪካውያን የስደተኛ መብታቸው ተገፎ በተለያየ የኮንሰንትሬሽን ካምፕና እንዲሁም ወደ አገራቸው ዲፖርት የሚደረግበት ፖሊሲ የእስራኤል መንግስት ስላወጣ እኛ ይህንን በመቃወም ስደተኞቹ ባለፉት ሶስት ሳምንታት በተከታታይ እስራኤል ውስጥ ከፍተኛ የሆነ ከፍተኛ የሆነ ሰላማዊ ሰልፍ አድርገው ያንን ሰፖርት ማድረግ ነው እዚህ የመጣ ነው። የዛሬው ሰላማዊ ሰልፍ ማን ነው ያዘጋጀው? ያዘጋጁት በዋሽንግተን ዲሲ አካባቢ የሚገኙ የዲሞክራሲ ታጋዮች በተለይ ኤርትራያኖች ማለት ነው። በሀገራቸው ውስጥ ፍትህና ዲሞክራሲ ሊመጣ የሚታገሉ ኤርትራያኖች ናቸው በአብዛኛዎቹ ይሰልፋሉ። አሁን እዛ የእስራኤል ኤምባሲ ፊት ለፊት ሆናችሁ እየጮኋችሁ ነው፣ ድምጻችሁ እያሰማችሁ ነው። ከዛ ምንድን ነው የምታቀርቡት? ምንድን ነው የምትጠብቁትስ? የምታቀርቡት ደብዳቤ አለ። ከዛስ ምንድን ነው የምትጠብቁት? ለእስራኤል ኤምባሲ ያቀረብነው ደብዳቤ አለ። ይህንን ደብዳቤ ለአገራቸው መንግስት እንዲያቀርቡና የስደተኞችን ጉዳይ በተለይ አዲሱ ያወጡትን ፖሊሲ የሚቀለብሱበት መንገድ ወይ ደግሞ ስደተኞችን መብታቸው የሚከበርበትን ሁኔታ ለመንግስታቸው ያንን ደብዳቤ እንዳቀረቡ ስትናቸው ለሰጡኝ አስተያየት በጣም አመሰግናለሁ። እኔም በጣም አመሰግናለሁ። የማሌዥያው የይግባኝ ሰሚ ፍርድ ቤት ተቃዋሚ መሪ አንዋር ኢብራሂም ያቀረቡትን ይግባኝ ውድቅ አደረገ። ግለሰቡ እንደ አውሮፓውያን የዘመን አቆጣጠር በ2012 ዓ ም ከተመሳሳይ ጾታ ጋር ግንኙነት ፈጽመዋል ተብለው በተመሰረተባቸው ክስ ጥፋተኛ ተብለው እንደነበር ይታወቃል። ያን የጥፋተኝነት ውሳኔ ነው ይግባኝ ብለው፣ ይግባኝ ሰሚ ፍርድ ቤት ደግሞ ጥያቄያቸውን አውድቆ የቀደመውን ብይን ያጸናው ማሌዥያ ውስጥ ወንድና ወንድ ግንኙነት ፈጽመው ቢገኙ በሃያ አመት እስራት ይቀጣሉ። የስልሳ ስድስት አመቱ የቀድሞ ምክትል ጠቅላይ ሚኒስትር እንደሚሉ ከሆነ ክሱ የፖለቲካ ተሞክሯቸውን ለማበላሸት በመንግስት የተቀነባበረ የተንኮል ወንጀል ነው። የዛሬው ብይን አንዋር በሚቀጥለው አስራ አምስት ቀን በሚካሄደው የአካባቢ ምርጫ ለመወዳደር የነበራቸውን ተስፋ እንደሚያጨልም ተገልጧል። እንዲህ ባይሆን ኖሮ ይላሉ ታዛቢዎች፣ አንዋር ውድድሩን ያሸንፉ ነበር። በመጨረሻም ስፖርት። የ2014 ኮከብ የዓለም ሻምፒዮና አትሌት ገንዘቤ ዲባባ በ3000 ሜትር ፖላንድ ውስጥ በተካሄደ የቤት ውስጥ ውድድር ለግማሽ ፍጻሜ ያለፈች። አሰልጣኝ ቶሌራ ዲንቃ ለቪኦኤ ኦሮምኛ አገልግሎት እንደገለጡት ገንዘቤ ዲባባ ያለምንም ችግር ነው ለወርቅ ለሚያበቃት ውድድር ያለፈችው። ይህ ለዲባባ ማለትም ለገንዘቤ ዲባባ አራተኛ ድል ሲሆን የነገን ውድድር እንደምታልፍም ተስፋ ተደርጓል። እንዲሁም ኢትዮጵያዊ አትሌት አማን ዋቴ በዚሁ በፖላንዱ የቤት ውስጥ ውድድር የ1500 ሜትር አሸናፊ ሆኗል። ሀጎስ ገብረ ሕይወትና ደረጀ ገብረ መስቀልም ዛሬ ማምሻቸውን ከኬንያ አትሌቶች ጋር ይወዳድራሉ ተብሏል። አድማጮች፣ ዜናው አበቃ። ክቡራትና ክቡራን አድማጮቻችን የዓለም ዜናውን አደመጣችሁ። አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን። ወደ ኋላ ከሚቀርቡ ዝግጅቶች አንዱን ለቅምሻ ልናሰማና ወደ ዘገባዎች እናልፋለን። የጋራ ታሪካችን ዛሬ በኢትዮጵያ ውስጥ የምንኖረው ሕዝቦች የጋራ ታሪክ ተጀመረ ብዬ የማየው በ19ኛው ክፍለ ዘመን ማገባደጃ ላይ አጼ ሚኒሊክ ባደረጉት የማጥናት ዘመቻ ኦሮሞና ሌሎችን ዛሬ ደቡብ ኢትዮጵያ የሚባለውን ህዝብ በአንድ መንግስት ስር ከጠቀለሉ በጊዜ ጀምሮ ያለው ታሪክ ነው። ነገስታቱ መንግስት ኢትዮጵያን የጥንት ኢትዮጵያን መሰረቱ በሚባልበት ጊዜ የተካፈሉት ሁሉም ኢትዮጵያውያን ናቸው። የኦሮሞዎች ጀኔራሎች የበለጠ ተካፍለዋል። ኢትዮጵያውያንን የሚያነታርኩ የታሪክ ጭብጦች ላይ እንዴት በጭብጥ ላይ ብቻ ባተኮረ ጽሙና መነጋገር ይቻላል? በሚል ርዕስ ከሚቀርበው ውይይት ይወሰን ነው ነው ቀደም ሲል በሰማችሁት ድምፅ ታዲያ መጀመሪያ የተናገሩት ዶክተር በያን አሶባ ሁለተኛው ደግሞ ዶክተር ጌታቸው ኃይሌ ነበሩ። በሁለተኛው አጋማሽ የሁለቱ ውይይት ይቀርባል። የሚሰጥ አገባ በኢትዮጵያ የፕሬስ ነጻነት ዙሪያ ላይ ያተኩራል። አፍሪቃ በጋዜጠኞችም ተሰናድቷል። አሁን ወደ ምሽቱ አብይ ርዕስ በትናንትና እለት ከዚህ ዓለም በሞት የተለዩት የኦሮሚያ ክልል ፕሬዚዳንት አቶ ዓለማየሁ አቶምሳ ሲታገሉለት የነበረው ዓላማ እንዲሳካ ጥረት ማድረግ ይገባል ሲሉ የክልሉ ምክትል ፕሬዚዳንት አሳሰቡ። የኢትዮጵያ ሕዝብ ተወካዮች ምክር ቤት የሶስት ቀናት ሀዘን በማወጅ ባንዲራዎችን ዝቅ በማድረግ እንዲውለበለቡ ወስነዋል ይላል እስክንድር ፍሬው ከአዲስ አበባ ያጠናቀረው ተከታዩ ዘገባ 2003 ዓ ም መጀመሪያ ላይ በአዳማ የተካሄደው የገዢው ፓርቲ ኢህአዴግ ጉባኤና ከዚያ ቀደም ያሉት የአባል ድርጅቶች ጉባኤዎች በአንጻራዊ መልኩ ወጣት የሚባሉ አመራሮች ወደ መድረክ የመጡባቸው አዳዲስ ፊቶች ብቅ ያሉባቸው ነበሩ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ምክትል ተብለው በድንገት ብቅ ያሉት ያኔ ነው። በኦሮሚያ በስፋት የሚታወቁት አባዱላ ገመዳ በዓለማየሁ አቶምሳ የተተኩት በተመሳሳይ ወቅት ነበር። ያ ወቅት ደግሞ ገዢው ፓርቲ ኢህአዴግ የአምስት ዓመቱን የእድገትና የትራንስፎርሜሽን እቅድ ሊተገብር አንድ ብሎ የጀመረበት፣ በየክልሉ ያሉ አመራሮቹም ይህንን ለማስፈጸም ኃላፊነት የወሰዱበት እንደነበር ይታወሳል። ከዚህ አንጻር የኦሮሚያው ኃላፊነት የኢትዮጵያ ሬዲዮና ቴሌቪዥን ድርጅት ስራ አስኪያጅ በነበሩት በዚያን ጊዜው የ43 ዓመት ጎልማሳ አለማየሁ አቶምሳ ላይ ወደቀ። የአቶ አለማየሁ ትልቁ ፈተና በክልሉ የነበረውን ሙስና መዋጋት እንደነበር የገዢው ፓርቲ ምንጮች ይናገራሉ። በዚህ ረገድ ደግሞ ስኬታማ ስራ ማከናወናቸውን የኦሮሚያ ክልላዊ መንግስት ትናንት ባወጣው መግለጫ አመልክቷል። የመንግስት የልማት እቅዶችን በማስተግበር እንደዚሁም ኪራይ ሰብሳቢነትንና ሙስናን በመዋጋት በመንግስትም ሆነ በህዝብ ረገድ ከፍተኛ ተቀባይነት የነበራቸው አመራር ነበሩ ብሏል መግለጫው። ነገ የሚፈጸመውን የአቶ አለማየሁ አቶምሳ የቀብር ስነ ስርዓት ምክንያት በማድረግ መግለጫ የሰጡት የኦሮሚያ ክልል ምክትል ፕሬዝዳንት አቶ አብዱልአዚዝ አህመድ ሲታገሉለት የነበረው አላማ እንዲሳካ ጥረት ማድረግ እንደሚገባ አሳስበዋል። በክቡር አቶ አለማየሁ አቶምሳ ዜና እረፍት ቤተሰቦቻቸው፣ የትግል ጓዶቻቸው እንዲሁም የኦሮሞ ህዝብና የክልላችን ህዝቦች መጽናናትንና ብርታትን እንመኝላቸዋለን። ክቡራቱ አለማየሁ አቶምሳ ሲታገሉለት የነበረው የህዝባዊነትና የሀገራችን ራዕይ እንዲሳካ ሲያደርጉ የነበሩት ጥረቶች በትግል ጓዶቻቸውና በአመራሮች ከግብ እንዲደርስ ያላሰለሰ ጥረት ማድረግ ይገባናል። ሕክምናቸውን በውጭ ሀገር ሲከታተሉ የነበሩት የአቶ አለማየሁ አቶምሳ ስክሬን ትናንት ማምሻውን አዲስ አበባ ገብቷል። ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ ከፍተኛ የመንግሥት ባለሥልጣናት ሲያነቡ በታዩበት በዚህ አቀባበል ሥነ ሥርዓት ላይ ከፌዴራልና ከተለያዩ ክልሎች የመጡ ባለስልጣናት፣ ቤተሰቦቻቸውና የስራ ባልደረቦቻቸው ተገኝተዋል። የሐዘን ሥነ ሥርዓቱ አዲስ አበባ በሚገኘው የአቶ አለማየሁ አቶ ምሳ መኖሪያ ቤት ቀጥሏል። የኦሮሚያ ቴሌቪዥንም ይህንኑ በቀጥታ እያስተላለፈ ይገኛል። የቀብር ስነ ስርዓቱም በነገ ሁለት በአራት ኪሎው ቅድስ ስላሴ ካቴድራል እንደሚፈጸም የክልሉ ምክትል ፕሬዚዳንት አቶ አብዱላዚዝ አህመድ በዝርዝር ገልጸዋል። አስከሬናቸው ስታዲየም በአራት ሰዓት ተኩል አካባቢ ይደርሳል። እዛም የተለያዩ ዝግጅቶች እና መግለጫዎች የሚሰጡ ይሆናል። ይሄ እስከ አራት ሰዓት ከአምሳ ይቆያል ቀጥሎ አስክሬናቸው ከስታዲየም ወደ ቅድስት ስላሴ ቤተክርስቲያን በወታደራዊ ስነስርዓት ታጅቦ በክብር እንዲያርፍ ይደረጋል። እዛም የጸሎት ስነስርዓት የሚፈጸሙላቸው ይሆናል። ይሄ ከአምስት ሰዓት ከአርባ እስከ ስድስት ሰዓት ከሰላሳ ባለው ጊዜ ይሆናል። የቀብር ስነ ስርዓታቸው ከ6 ሰዓት ከ40 እስከ 7 ሰዓት ከ10 ተፈጽሞ የአበባ ጉንጉን የማኖር ስነ ስርዓትም እዛ ቅዱስ ስላሴ ቤተክርስቲያን ይኖራል። በአጠቃላይ የቀብር ስነ ስርዓታቸው እስከ ቀኑ 8 ሰዓት ድረስ እንዲፈጸም የተዘጋጀ መርሃግብር ያሳያል። አቶ አለማየሁ ሀገሪቱን እያስተዳደረ የሚገኘውን የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግን የትጥቅ ትግል የተቀላቀሉት በ1981 እንደነበር የሕይወት ታሪካቸው ያሳያል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በሶማሊያ ውስጥ በአፍሪካ ህብረት ስር ያሉት የኢትዮጵያ ወታደሮች በተልእኮው የሥራ ክፍፍል መሠረት በተመደቡበት አካባቢ አልሻባብን ከአካባቢው ለማስወጣት ባካሄዱት ውጊያ ህዱር የተባለችውን የባኩል ክልል ዋና ከተማ ነፃ እንዳወጡ በሶማሊያ የኢትዮጵያ አምባሳደር አቶ ወንድሙ አሳምነው ገልጠዋል። አዳነች ፍስሐዬ ናት ያነጋገረቻቸው። አምባሳደር ወንድሙ ነገሩ የሚጠበቅ ነበር በማለት ይጀምራሉ። ነገሩ የሚጠበቅ ነበር የኢትዮጵያ ሰራዊት በሚቆጣጠራቸው አካባቢዎች አካባቢ እሱ በሚሸፍናቸው አካባቢ ያለውን ግዛት ነጻ ለማውጣት ነበር እዛ የተመደበው እንደሚታወቀው። በዚሁ መሰረት ትናንት አመሻሽ የተጀመረ ኦፕሬሽን አለ። ዛሬ ቀን ወደ ከሰዓት በኋላ የህዱር የሚባል ከተማ አለ። የቦኮል ክፍል ስለ ሀገር ነው የሚሉት ክልል ሪጅን የዋና ከተማ ነች ዶር ዛሬ ቀን ከሰዓት በኋላ ተቆጣጥረዋል። እና ይሄ የመጀመሪያው እንቅስቃሴ ነው። ወታደራዊ እንቅስቃሴውም እንደቀጠለ ነው። ያው ተጨማሪ አካባቢዎችም ነፃ የማውጣቱ ነገር እንደቀጠለ ነው ያለው። ትናንት ግን ከተማዋን በተለይ ሙሉ በሙሉ ነፃ አውጥተዋል ነበር የተባለው የኢትዮጵያ ወታደሮች። አይ ትክክል አይደለም። ኦፐሬሽኑ ትናንትና ተጀመረ። ዛሬ ቀን ከሰዓት በኋላ ዋና ከተማዋን ይዘዋል። ግን ከትናንት ጀምሮ በአካባቢው ወደ ህዱር መንገድ ያሉ ትናንሽ ከተሞችን እየተቆጣጠሩ ነው የሄዱት። ይዘው የለቀጡት ከተማ ያለ እና በዚህ ሂደትም ብዙም የመከላከል ነገር አልነበረውም። አልሸባብን በቀላሉ ነው የበተኑት። አሁን ተጨማሪ አካባቢዎችን የመቆጣጠር እና የተበተነውን ኃይል የመልቀም ነገር ነው የያዙት። መጀመሪያ ግን የኢትዮጵያ ወታደሮች የትኛውን ከተማ ነበር ነጻ ያወጡት? ነገሩ ትናንሽ ከተሞች ናቸው። ዋጀድ የሚባል ከተማ አለ፣ ራብዱሬ የሚባል ከተማ አለ። እግረ መንገድ ወደ ዋናው ከተማው ሲኬድ እሱ ነጻ እያወጡ ነው ሄዱት። እዛም ትናንሽ ሀይል እያስቀምጥክ የመሄድ ነገር ነው። ዋናው ስትራቴጂክ የሆነው ነገር ግን እና የታሰበው ዋና ዓላማ ህዱር ነው። የክፍለ ሀገሩ ዋና ከተማ ነች። የተለያዩ እዛ አካባቢ ያሉት ክልሎች መተላለፊያ ቦታ ነች። እዶር እና ዛሬ ቀን ከሰዓት በኋላ ነው የተያዘው። ትናንትና ተያዘን ከተባለ እነዚህ ትናንሽ ከተሞች የነገርቶች ናቸው። ተያዘ ሲባል ማን ነው የያዘው? የእኛ ሰራዊት ነ የእኛ ሰራዊት ያው በአሚሶም ስር ሆኖ የሚንቀሳቀሰው ሰራዊት ነው የያዘው። ምናልባት በኦፐሬሽን ሞዳሊቲው ያው የሶማሊያ ሰራዊትም ከእኛ ጋር ተሰልፎ የሚንቀሳቀስበት ሁኔታ አለ ግን በዋናነት መገመት እንደምትችሉ ዋናው ኃይሉ እኛ ነው። አልሸባብ መልሶ ይዞታል የሚል ወሬ ደግሞ ሰምተን ነበር። እውነት አይደለም ማለት ነው። ይሄ ወሬ ነው፣ ወሬ ነው። እንዲያውም በኦፕሬሽን ሂደቱ ምንም አይነት መከላከል ነበር ማለትም አይቻልም። በቀላሉ ነበር ከተሞቹ ትናንሾቹን ከተሞችም ይሁን ዋናውን ከተማ የተቆጣጠሩት። እና አሁን ተመሳሳይ የፈጠራ ዜናዎች ይኖራሉ። አሁን ኦፐሬሽኑ ተጀመረ እንጂ ገና አላለቀም። በተሸነፉ ቁጥር ማካካሻ ዜና ይኖራል። እና ምናልባት እናንተም እንደዚሁ ከኛ የማረጋገጡ ነገር የሚያስፈልግ ይመስለኛል እንጂ ተይዞ የተለቀቀ ቦታ ያለም። አሁን የኢትዮጵያ ወታደሮች በአፍሪካ ህብረት የሰላም ጥበቃ ኃይል ስር ሆነው ነው የሚሰሩት እና ኢትዮጵያ ወታደሮች ብቻ ናቸው ወይስ ሌሎች የአሚሶን አባል ወታደሮችም አብረዋቸው ተዋግተዋል። በዚህ በሕዱር አካባቢ የስራ ክፍፍል አለ፣ በአሚሶም ሰራዊት መካከል አሚሶም ስር ቡሩንዲዎች አሉ፣ ኡጋንዳዎች አሉ፣ ሴራሊዮን አለ፣ ኬንያ አለ፣ እኛም አለን። አሁን እኛ የምንከታተላቸው አካባቢዎች አሉ የተመደቡ በስምምነት አንድ የያዝነው ሴክተር አለ። እንዲያውም ሰፊው ሴክተር የኛ ነው አንድ አራት አምስት ክፍለ ሀገሮችን ያካተተ ነው። ጌዶ የሚባል ክልል አለ። ጌይ የሚባል አለ። አሁን ህዱር ነጻ ያወጣ ነው ዋና ከተማው አለ። ሄራን የሚባል ክፍለ ሀገርም አለ። ሴንትራል ሶማሊያ የሚባልም አለ። ሰፊ ይላል እና አብዛኛው ሰፊው በእኛ ስር ነው ያለው እና በዚህ ኦፕሬሽን ኢትዮጵያ የምትቆጣጠረው ሴክተር ስለሆነ የኢትዮጵያ ሰራዊት ብቻ ነው የነበረው። ሌሎቹ ሀገሮች የራሳቸው ሴክተር አላቸው። እነሱም በተመሳሳይ የራሳቸው ኦፐሬሽን ይጀምራሉ። ግን አሁን እየተነጋገርን ያለ ነው ኢትዮጵያ የተቆጣጠረውና የኢትዮጵያ ሰራዊት ነጻ ያወጣውን አካባቢ ነው። ሁሉም በየበኩላቸው ተከፋፍለው ቦታዎችን ይዘው ይዋጋሉ ማለት ነው። እንግዲህ በትክክል አሁን ሁሉም ቦታውን ያውቃል። የተከፈለው ሴክተር አለ። በቁጥር ነው የተከፈለው አንድ ኡጋንዳዎች አሉ። ብሩንዲዎችም አሉ። ሁለት ኬንያዎች አሉ። ሶስት እና አራት ነው የእኛ፣ ሰፊው አካባቢ በእኛ ቁጥጥር ነው። አምስተኛ ደግሞ አሁን በአዲስ እየተቋቋመ ያለ ነገር አለ። ግን አሁን ከሁኔታው ጋር ለማያያዝ ግን የኢትዮጵያ ሰራዊት ብቻ ያካሄደው ኦፕሬሽን ነው። አሁን የህዱር ኦፕሬሽን። አሁን እንግዲህ ህዱር በተካሄደው ውጊያ በጣም ከባድ ውጊያ ነበረን የሚባለው በሰማነው ወሬ መሰረት ማለት ነው። አልሸባብ ሰዎችም የተገደሉ እንዳሉ አስራ አምስት ነው እንደዚህ ሲባል ነበር። እና እርስዎ ባሉት መረጃ መሰረት ምን ያህል አልሸባቦች ወይም አማጺያኑ ተገድለዋል? እዛ እኔ አሁን የምነግርሽ ከባድ ጦርነት እንዳልነበረ ነው። ኦፕሬሽኑ በቀላሉ ነው የተካሄደው። የሞተ የቆሰለው ነገር ዝሮ ወታደራዊ ኃላፊዎች ነው የሚያውቁት። አላቆ ግን በርከት ያሉ አልሸባቦች ተገድለዋል። አብዛኛዎቹ ተበትነዋል። አሁን እነሱን የመልቀምና ተጨማሪ ቦታ የመያዝ ነገር ነው ያለው። ዝርዝር ቁጥሩ እርግጠኛ ሆኜ ልነግርሽ አልችልም። ከአምባሳደር ወንድሙ ጋር የጀመርነው ውይይት በዚህ አላበቃም። ሰኞ ቀጣዩ ይሰማል። የመጨረሻው የመጽሔት ርዕስ ወደ አዲስ አበባ ይወስደናል። አንድነት ለዲሞክራሲና ለፍትህ ፓርቲ የሚሊዮኖች ድምፅ ለነፃነት በሚል መሪ ቃል የጀመርኩትን ህዝባዊ ንቅናቄ ሁለተኛ ምዕራፍ በመሬት ባለቤትነት ላይ እቀጥላለሁ አለ። ገዢው ፓርቲ የመሬት ባለቤትነት ጥያቄ በህገ መንግስቱ የተደመደመ መሆኑን ከአሁን በፊት በተደጋጋሚ ይገልጻል። አንድነት ግን ይህን እንደማይቀበል አስታውቋል። የሁለተኛው ምዕራፍ እንቅስቃሴ በ14 ከተሞች እንደሚካሄድም አንድነት ይፋ አድርጓል። መለስካቸው አምሀ ዝርዝሩን ይዘዋል። የአንድነት ፓርቲ ዛሬ የረፋዱ ላይ በጽህፈት ቤቱ በጠራው ጋዜጣዊ መግለጫ ላይ እንዳስታወቀው የሚሊዮኖች ድምፅ ለነፃነት እንቅስቃሴውን ከመጋቢት 7 ቀን 2006 ዓ.ም ጀምሮ አዲስ አበባ ከተማ በሚካሄደው የመርሃ ግብር ድርጊት ይጀምራል። ሁለተኛው የሚሊዮን ድምፅ ንቅናቄ ማዕከልም በኢትዮጵያ የመሬት ይዞታን በተመለከተ እንደሚሆንም ፓርቲው ግልጽ አድርጓል። በጽሑፍ የተሰራጨው መግለጫ እንደሚለው በኢትዮጵያ ዛሬ ያለው የመሬት ይዞታ የኢህአዴግ የጉልበት ፖለቲካ የማዕዘን ድንጋይ ነው ብሎታል። የአንድነት ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው ይህንን አብራርተውት ነበረ። ኢህአዴግ የአገዛዙን ስርዓት ለማራዘም የሚጠቀመው መሬትን በዋነኛነት ማዕከል በማድረግ በመሆኑ በዚህ መሬትን ማዕከል አድርጎ ህዝብን በባርነት ውስጥ እንዲቆይ የሚያደርገውን የኢህአዴግ ስርዓት ለመለወጥ የሚቻለው ሰላማዊ ትግል ማድረግ ሲችልና ህዝብ አንድነት የያዘው የተሻለ የፖለቲካ የተሻለ አማራጭ በሀገሪቷ ውስጥ ገዢ አመለካከት፣ ገዢ አስተሳሰብ ሆኖ ሲመጣ መሆኑን ተገንዝቦ ከጎናችን እንዲሰለፍና አገሪቷን ሀገሪቷን ከውድቀት ለመታደግ እንዲቻል የቀረጽ ነው ፖሊሲ በስራ ላይ እንዲውን ለማድረግ ከፍተኛ ትግል ማድረግ ያስፈልጋል ብለን ስላመንን ነው። በገዢው ፓርቲ በኢህአዴግም ሆነ በመንግስት አመለካከት ይህ አቋም በተደጋጋሚ የመረረ ተቃውሞ ሲቀርብበት እንደነበረ አይዘነጋም። በሀገሪቱ ሕገ መንግሥት የተነገገውንም በመጥቀስ መሬት የማይሸጥ የማይለወጥ የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች የጋራ ንብረት ነው በማለት የመሬትን በግል መያዝ አጥብቀው ያወግዙታል። ሕገ መንግሥቱን እንደ መቃወም የሚቆጥሩት የኢህአዴግ አባላትና የመንግስት ባለሥልጣናት እንዳሉ በዚህ ዙሪያ ከሚሰጡ አስተያየቶች ማስተዋል ይቻላል። የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ የመሬት ይዞታን ለውጥ ጉዳይ በተመለከተ ደጋግመው እንዳሉት ይህ የሚለወጠው በኢህአዴግ መቃብር ላይ ብቻ እንደሆነ ይናገሩ ነበረ። የአንድነት የህዝብ ግንኙነት ኃላፊ አቶ ሀብታሙ ይህን ጠንካራ የኢህአዴግ አቋም በማስታወስ ይመስላል ለዚህ አቋም ምላሻቸውን ሰጥተዋል። ለኢትዮጵያ ህዝብ ጥቅም የመሬት ስርዓቱ በኢህአዴግ መቃብር ላይ መለወጥ ካለበት ኢህአዴግ ወደ መቃብር መውረድ ነው ያለበት። ከዚህ ውጭ አማራጭ የለም። የመሬት ጥያቄ የኢትዮጵያ ህዝብ ጥያቄ ነው እያልን የኢትዮጵያን ህዝብ ጥያቄ ለመመለስ ሲባል ይሄ ስርዓት ወደ መቃብር መውረድ ካለበት ይወርዳል። ይሄ እንዲወርድ ነው የምንሰራው። በእኛ እምነት ወደ መቃብር መውረድ ሳያስፈልጋቸው ከስህተታቸው ለመማር እድላለን። ከስህተታችን ለመማር አንፈልግም፣ እኛ ወደ መቃብር ስንወርድ ብቻ ነው የምንማረው ካሉ ምን አማራጭ አለ? እነሱ ወደ መረጡት መሄድ ነው። እኛ ወደ መቃብር እንዲሄዱ ገፊ ምክንያት መፍጠር አንፈልግም፣ ግን እንሄዳለን ካሉ ምን እናደርጋለን? መንገዱን ጨርቅ ያርግላቸው። በእነሱ ቋንቋ የመሬትን በግል ሀብትነት መያዝና እንደ ማንኛውም ሀብት መሸጥ መለወጥም የማይከለከል መብት እንዲሆን፣ አንድነትና የመሳሰሉት የፖለቲካ ፓርቲዎች የቆሙለት መብት ቢሆንም ከኢህአዲግ በተጨማሪ ይህን የሚቃወሙ የፖለቲካ ድርጅቶች እንዳሉም ይታወቃል። በተለይም የመሬትን በግል መያዝ የሚቃወሙና የነፍጠኛ ስርዓት ከሚባለው የቅድመ 1966 ዓ ም አብዮት ስርዓቶች ጋር የሚያዛምዱ የኢህአዴግን የሚቃወሙ ፓርቲዎች እንዳሉም የሚዘነጋ አይደለም። እንደ አቶ ሀብታሙ አያሌው አገላለጽ ከሆነ ይህ አመለካከትም ቢሆን ትክክል አይደለም። ከ66 ዓ ም በፊት የመሬት ባለቤት የነበሩት ሰዎች ዛሬ የመግዛት አቅምም የላቸውም ባይ ናቸው። እንደዚያ ያለ ስርዓትም ተመልሶ የሚመጣበት ሁኔታም የለም ካሉ በኋላ ከዚያ ይልቅ ገዢ ፓርቲ መሬትን ብቸኛ መጠቀሚያ እንዴት እንዳደረገ ያስረዳሉ። ይህንንም ገበሬዎችን አፈናቅሯል ካሉት ትልልቅ የውጭና የሀገር ውስጥ ባለሀብቶች የመሬት ነጠቃ ጋር አያይዘውታል። አግባብ ባለው መንገድ መልኩ፣ ትርፋማ ሊሆን በሚችል መልኩ፣ ለሀገር ሊጠቅም በሚችል መልኩ ሊያለማ የሚችል ባለሀብት መሆኑ ሳይታወቅ እንኳን በሺዎች የሚቆጠሩ ገበሬዎች ተፈናቅለው ለመከራ እየተዳረጉ ነው ያሉት። ስለዚህ ገበሬው አንተ በፈለግከው ጊዜ መሬትህን ሽጠ ለውጠ፣ በመሬት ላይ የምትፈልገውን ጥቅም አግኝተ ከመሬት ላይ መነሳት አትችልም ተብሎ ተወስኖበት፣ እኔ ስወስንብህ ግን ጨርቄን ማቄን ሳትል ትነሳለህ የሚል መንግስት በዚህ ሀገር ምን አይነት መንግስት ነው? እኔ ነኝ እምወስንልህ ነው እያለ ያለው። እኔ አንስነሳሃለሁ በማንኛውም ጊዜ እኔ ተነስልህ ትነሳለን። አንድነት ፓርቲ ይህንን የመሬት ይዞታን ማዕከል አድርጎ አከናውነዋለሁ ያለው እንቅስቃሴ ከመጋቢት 7 ቀን 206 ዓ ም ጀምሮ ለሶስት ወራት አዲስ አበባን ጨምሮ በ14 ከተሞች እንደሚያካሄድ ይፋ አድርጓል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች አሁን ከምሽቱ አዲሱ ከአድማጮች በፊት ወደ አንተ ንመጣ ነው። የምርጥ ዜማ ሰዓት ደርሷል። ከምሽቱ ጉን ሰዓቱ አንድ ጀምራል። ተናገረ ከምሽቱ ሳ ከሰላሳ ያመለክታል። አንተ አጠገብ ያለውን ሰዓት ስመለከት ሙዚቃ ነው ሙዚቃ ነው። ሰዓቱ ጃን ሌጀንድ ነው። ዛሬ የተመረጠልን ቆንጅታየ ቀደም ብላ ያዘጋጀችልን ዜማ ነው የምናጫውተው፣ ኦል ኦን ሚ። What would I do without your smart mouth? Drawing me in and you kicking me out. You got my head spinning. No kidding. I can't pin you down. What's going on in that beautiful mind? I'm on your magical mystery ride. And I'm so dizzy. Don't know why. ጆን ሌጀንድ ነበር ኦል ኦን ሚ ምንድነው? በቃ አይመስልም። አዲሱ ዜማውን ሙሉን ለማጫወት በእኔ ጣይውን ያስኬዳል። አሁን ለሁሉም ወደ ተከታዩ ፕሮግራም ልንሻገር ነው። ሁለተኛው አጋማሽ የሚጀምረው ቀደም ሲል በቅምሻ ደረጃ ያሰማናችሁ በኢትዮጵያ ታሪክ ላይ ያለውን ሁኔታ ይመለከታል። ኢትዮጵያውያንን ይላል የሚያነታርኩ የታሪክ ጭብጦች ላይ እንዴት በጽሞና መነጋገር ይቻላል? በሚል ርዕስ ትዝታ የጀመረችውን ውይይት አሁን ትቀጥላለች። የሚወያዩት ዶክተር ጌታቸው ኃይሌ የኢትዮጵያ ታሪክ ምሁርና የቋንቋዎች ሊቅ፣ ዶክተር በያን አሶባ የቀድሞ የኦሮሞ ነጻነት ግንባር ኦነግ አባል በሰብአዊ መብት የሕግ ጠበቃነት ለኦሃዮ ኮሚሽን የሚሰሩ ናቸው። ዶክተር ብርሃኑ መንግስቱ በቨርጂኒያ ኦልድ ዶሚኒየን ዩኒቨርሲቲ ኦፍ የኮንፍሊክት ሪዞሉሽን ማለት የግጭት አፈጣጥ ትምህርት መምህር ናቸው። ወደ ውይይቱ እናልፋለን። ከወር በፊት በአከታታይ ባቀረብነው ውይይት የግዛት ዘመናቸው የልዩ የልዩነት ምንጭ የሆነው ዳግማዊ አፄ ምኒልክ ለኢትዮጵያ እድገት ያበረከቱትን የትምህርትና የስልጣኔ ጅምር እንዲሁም የአድዋን ገድል ተመልክተናል። በሌላ በኩል ደግሞ በዘመናቸው የኢትዮጵያን ግዛት ለማስፋፋት በተደረገው ጦርነት በተለይ በታሪክ ምሁሩ ፕሮፌሰር ባሩ ዘውዴ አገላለጽ አልገብር ካሉት ጋር በከፍተኛ የተካሄደው ጦርነት ብዙ ሰው እንዳለቀ አሰቃቂም እንደነበር ተወስቷል። ይህን ታሪክ ዛሬም ለምንድን ነው ኢትዮጵያውያን የሚወያዩበት ለምንስ ያወዛግበናል? ብለን ላቀረብ ነው ጥያቄ ደግሞ በቨርጂኒያ ኦል ደሚነን ዩኒቨርሲቲ የኮንፍሊክት ወይንም የግጭት አፈታት ምሁር ዶክተር ብርሃኑ መንግስቱ በግልጽ ውይይት ተደርጎበት መስማማት ወይንም ላለመስማማት መስማማት ስላልተደረገበት ነው ብለዋል። ዶክተር ብርሃኑ ዛሬም እንግዳችን ናቸው። ከእርሳቸው ጋር አቶ በያን አሶባ የቀድሞ የኦሮሞ ነጻነት ግንባር አመራር አባል እና የህግ ባለሙያ ለኦሃዮ ስቴት የሰብአዊ መብት ኮሚሽን ነው የሚሰሩት። ዶክተር በያን እንዲሁም የጥንት ኢትዮጵያ ታሪክ ተመራማሪ እና የቋንቋ ሊቅ ዶክተር ጌታቸው ኃይሌ ይገኛሉ። እንግዶቼን በሰፊው አመሰግናለሁ። በመጀመሪያ ዶክተር በያን ኢትዮጵያ ያለፈችበት ታሪክ ዛሬ ላለንበት ሁኔታ ፋይዳው ምንድን ነው? በጣም ጥሩ ጥያቄ ነው። ከባለፈው ውይይትም እነ ዶክተር ብርሃኑ መንግስቱ ይህን ጉዳይ አንስተው ተወያይተዋል። የታሪክ ባለሙያውም አንስተውታል። እኔ እንግዲህ የታሪካችን የጋራ ታሪካችን ስንል እሱ ላይም መግባባት ያስፈልጋል። በእኔ አመለካከት የጋራ ታሪካችን ዛሬ በኢትዮጵያ ውስጥ የምንኖረው ህዝቦች የጋራ ታሪክ ተጀመረ ብዬ የማየው በአስራ ዘጠነኛው ክፍለ ዘመን መገባደጃ ላይ አጼ ምኒልክ ባደረጉት የማቅናት ዘመቻ ኦሮሞና ሌሎችን ዛሬ ደቡብ ኢትዮጵያ የሚባለውን ህዝብ በአንድ መንግስት ስር ከጠቀልሉበት ጊዜ ጀምሮ ያለው ታሪክ ነው። ከዛ በፊት የአቢሲኒያ ታሪክ ረዥም ጊዜ የቆየ ታሪክ አለ። የኦሮሞን ሁሉም ህዝብ የተለያየ ታሪክ አለው እና የአስራ ስድስተኛው ክፍለ ዘመን ፍልሰት፣ እሱም ከዚህ በተለየ መንገድ ነው መታየት አለበት የሚል አስተያየት ነው ያለኝ። ምንድን ነው ይሄ? የአስራ ዘጠነኛው ክፍለ ዘመን መገባደጃ የአጼ ምኒልክ ድማቱ የአገር ማስፋፋት ይለዋል። በጊዜው ግን የተጻፉት ታሪኮች አገር ማቅናት ዘመቻ ነበረ። ምንድን ነው የዛ ውጤት? የዛ ውጤት ያስከተላቸው ሁኔታዎች እስከ ዛሬም ስላልተፈቱ ስለ ኢትዮጵያ ታሪክ የምናደርገው ውይይት ክርክር ሁሉ በኢትዮጵያ ውስጥ ያለን ህዝቦች ሁሉ ስለ ዛሬም ነው ስለ ወደፊትም ነው ስላለፈው ነው። ዶክተር ብርሃኑ እንዳሉት ስላለፈው ላይ ነፃና ፍትሐዊ የሆነ ሁሉም በእኩልነት የሚሳተፍበት የጋራ ውይይት ተደርጎ የጋራ ታሪክ አልተጻፈም፣ የጋራ ግንዛቤም የለም። የአፄ ምኒልክ ወረራ በአጭሩ ሁለት ህዝቦችን ነው ኢትዮጵያ ውስጥ የፈጠረው። ለዚህ መረጃዬ ምንድን ነው? የመጀመሪያው የቀዳማዊ ኃይለ ስላሴ ህገ መንግስት ሲሰራ ኢትዮጵያዊ ማን ነው ለሚለው ጥያቄ የመጀመሪያው አርቲክል አንቀጽ ነው መልስ ሰጠው። ያ ህገ መንግስት ምንድን የምለው በእኔ አመላከት በጣም እውነተኛ ገለጻ ነው። ኢትዮጵያ ከሁለት ህዝቦች ነው የምትመሰረተው፣ በእንግሊዝኛው ቋንቋ ኔቲቭስ ከሚባሉት እና ሰብጀክትስ ከሚባሉት በኢምፓየር ውስጥ በኢትዮጵያን ኢምፓየር ውስጥ ካሉት ኔቲቭስ እና ሰብጀክትስ በጋራ ነው የኢትዮጵያን ህዝብ የሚመሰረቱት ይላል። እንግዲህ በአንድ ሀገር ውስጥ ኔቲቭ የሚለውን ናሽናል ሲቲዝን እንበለው እና ሰብጀክትስ የምንላቸው ደግሞ ዜጋ ያልሆኑ ወይም ከዜጋ ያነሰ መብት ያላቸው እንደማለት ነው። ይሄ ግንኙነት ይሄ በኢትዮጵያ ውስጥ ያሉ ህዝቦች ከመንግስት ጋር ያላቸው ግንኙነት በኢትዮጵያ ውስጥ ያላቸው ደግሞ ስታተስ ደረጃ ነው የሚያታግለን፣ ይሄ ነው የሚያጣላን። ይሄ ሙሉ በሙሉ አልተቀየረም። ስለዚህ ስለዚህ ስናወራ ይሄ ጥያቄ መፍትሄ ባለማግኘቱ ታሪክንም እንደ ታሪክ ሳይሆን ከኢሞሽን ጋር ተገናኝቶ ነው ውይይት የሚደረግበት። አንድ ከዚህ ጋር ማካከል የምፈልገው ነገር የስ ኢትዮጵያ ኢምፔሪያል ኢትዮጵያ ከመባል ስም ተቀይሮ የተለያየ ስም ለመንግስት እየወጣ ያለንበት ዳጀራ ደርሰናል። ይሄንን መንግስትና መንግስትና ህዝብን መንግስትና ዜጋ ልበለው ያለውን ግንኙነት ለማሻሻል ሪፎርም ለማድረግ በተለይ ከአስራ ዘጠኝ መቶ ስልሳ ስድስቱ አብዮት ጀምሮ ትልልቅ እርምጃዎች ተወስደዋል። ይሄንን መገንዘብ ያስፈልጋል፣ እንዴት ወደፊት እንሄድ የሚለውን ለመመለስ የስልሳ ስድስቱ አብዮት የፊውዳላዊ ስርዓት የመሬት ስሪት በተለይ ኦሮሞና ደቡብ የሚባለውን ህዝብ ወረራው የአገራቸው፣ የመሬታቸው፣ የርስታቸው ባለቤትነት ያጡትን እና ያንን የመሬት ስሪት የመቀየሩ አዋጅ የመሬት አዋጅ ተብሎ በተለምዶ የሚታወቀው በጣም ትልቅ እርምጃ ነው። የፊውዳሉን ስርዓት የኢኮኖሚ መሰረት ያጠፋ ነው። ይሄንን ስል ግን ያ መሬት የህዝብ ሆነ ማለቴ እንዳልሆነ እንዲታወቅልኝ እፈልጋለሁ። የሞናርኪው የንጉሳዊው አገዛዝ ደግሞ በህዝብ ፍላጎት በህዝብ አይወት ነው የወደቀው። እሱም ትልቅ እርምጃ ነው። የሰባ አራት ተዋቢዎች ስድስት ተዋቢዎች፣ ሌላው ደግሞ ሬሊ በኢትዮጵያ ውስጥ በሃይማኖቶች መካከል እኩልነት እና ሙስሊም ያገሩ ሰዎችም እኩል መሆናቸው የታወቀበት ነው። ኦሮሞ የሚለውም ህዝብ ስም ለኦሮሞ ህዝብ እንደ ስማችን ኦፊሻሊ የታወቀበት እርምጃዎች ናቸው። ትልልቅ እርምጃዎች ብዬ ነው የምቆጥረው። ይሄ ሪፎርም የማድረግ ቀጥሎ አሁንም በአስራ ዘጠኝ መቶ ዘጠና አንድ በኢትዮጵያ አቆጣጠር የፖለቲካ ስልጣኑ አማራ የፖለቲካ ልሂቃን እሊት እጅ ወጥቶ የትግሬ የፖለቲካ ልሂቃን እጅ ገባ። ይሄ ያስከተለው ደግሞ ሪፎርም በእኔ አመለካከት ትልቅ ጅምር ነው። እሱም አገሪቷን በፌዴራላዊ ስርዓት ማዋቀሩ ትክክለኛና ወደ ትክክለኛ የተደረገ እርምጃ አድርጌ ነው ወስደው። ይሄም ሆኖ ግን አሁንም ዶክተር በያን ለመንደርደሪያ ደሪያ ይሄ አይበቃንም የአገር ባለቤት አልሆኑም። እዚህ ላይ ተነስተን ነው ወደፊት መሄድ ያለብን የሚል አስተያየት ነው ምሰት የፈለግኩት። እሺ፣ አመሰግናለሁ። ለመንደርደሪያው እንግዲህ ካለፈው ወደ አንድ ሁለት መቶ አመት ወዲህ ጀምሮ የተገኙትንም ሂደቶች አዎንታዊ ግስጋሴዎችና ጭብጦችን ገልጸዋል። ለውይይታችን እንዲመቸን ማለት ነው። ዶክተር ጌታቸው ኃይሌ ደግሞ እርቅና ሰላም የህይወት ቅመም ብለው ኢትዮ ሚዲያ ላይ ጽሁፍ አውጥተዋል። እኔ ጽሁፉን ከምጠቅስ እሳቸው አሁን እርስ ባሉት ላይ እስቲ የሚሉትን እንጠይቅ። ዶክተር ጌታቸው እሺ፣ እግዜር ይስጥልኝ ወይዘሮ ትዝታ። ዶክተር የተናገሩት በጣም ከልቤ ገብቷል። ከአሁን እኔ የምኖረው ሚኒሶታ ነው፣ እና ሚኒሶታ ላይ ኦሮሞዎች ስብሰባ በሚያደርጉበት ጊዜ ለመሄድ ብዙ ጊዜ እየፈለኩ፣ አንዳንድ ሰዎች የሚነጋገሩት በኦሮምኛ ነው ይላሉ። ኦሮምኛ የማላውቅም እያደረጉኝ ነው መሰለኝ፣ ተገኝቼ አላውቅም። ግን ብዙ ጊዜ እጓጓ ነበር። ግን ዛሬ በቀጥታ በመስማቴ ደስ ብሎኛል። ወይዘሮ ትዝታ እንደነገርሽን የጥንት ታሪክ ተመልካች ነኝ፣ አጥኒ ነኝ እና የኢትዮጵያ ታሪክ አሁን በቅርብ ጊዜ ነው የጋራ ታሪክ የሚጀምረው የሚለው እኔ ካነበብኩት ጋራ አይስማማም። በጠቅላላ የኢትዮጵያ ታሪክ ኦሮሞዎችም ሌሎችም ወደ ኢትዮጵያ በገቡበት ጊዜ የተጻፈ ታሪክ አለ። ነገስታቱ መንግስት ኢትዮጵያን የጥንት ኢትዮጵያን መሰረቱ በሚባልበት ጊዜ የተካፈሉት ሁሉም ኢትዮጵያውያን ናቸው። የኦሮሞዎች ጄኔራሎች የበለጠ ተካፍለዋል። እና እንዲያውም አሁን በቅርብ ጊዜ አንድ ሰው አንድ ወዳጅ ያላነበብኩት መጽሐፍ ልኮልኝ እንዳነበው ጠይቆኛል እና እዚህ ላይ ኢንቪዚብል ፋክተር የኢትዮጵያን መንግስት ለማቋቋም የነበሩ ኦሮሞዎች እያለ በደንብ አድርጎ የሚያመጣው ነው። እኔም ማቆ ታሪክ ነው እና ጼ ሰርጸ ድንግል እነ ጼ ሱስንዮስ እነ ሌሎችም ሁሉን የተካፈሉበት ወታደሮቻቸው ከሁለቱም በኩል ነው። ከምጽዋ ቱርኮችን ለማስወጣት ሰርጸ ድንግል በሄደ ጊዜ ተቀዳሚ ወታደሮቹ ተቀዳሚ ወታደሮቹ ኦሮሞዎች ነበሩ እና የኢትዮጵያን ታሪክ የአቢሲኒያ ታሪክ ነው ማለት መጀመሪያውኑ የአቢሲኒያን ታሪክ ስም ማስተካከል ያስፈልጋል። አቢሲኒያ የምንለው ከቀይ ባህር ማዶ ጀምሮ እስከ ነጭ አባይ ድረስ ያለውን ሕዝብ ነው የሚያመለክተው በታሪክ በኩል ስናየው እና ይሄ የሁላችንም ታሪክ ነው። አቢሲኒያ የሚለውን ለቂቶች የሚሰጡ ኦሮሞዎች የኢትዮጵያ ክፍል አይደሉም፣ የኢትዮጵያ አቢሲኒያ ክፍል አይደሉም የሚሉ ናቸው። ስለዚህ ይሄ መታረም አለበት በታሪክ መሰረት። ሁለተኛ ወደኋላ በምንሄድበት ጊዜ ታሪክን የምናጠናው ለምንድን ነው? ታሪክን የምናጠናው ለምንድነው? የፕሮፌሰር ጌታቸው አስተያየት በሁለተኛው ፕሮግራማችን ነገ ምሽት ይቀጥላል። አድማጮች እንድትከታተሉ ተጋብዛችኋል። አሁን የአርብ ምሽት ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አፍሪካ በጋዜጦች አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ጊቤ ሶስት በቱርካና ሐይቅ ላይ ጉዳት ሊያደርስ እንደምችል ተዘገበ፣ ዩናይትድ ስቴትስ በአፍሪቃ በአሰልጣኝነት ሚና ላይ ማትኮሯ ተገለጸ የሚሉትን ርዕሶች ነው ዛሬ የምንመለከተው። ዘ ጋርዲያን የተባለው ብሪታንያ የሚታተም ጋዜጣ በኦክስፎርድ ዩኒቨርሲቲ የአፍሪቃ ጥናት ማዕከል የወጣ ዘገባን ጠቅሶ ሲዘግብ በዚህ ዓመት ይጠናቀቃል የተባለው የ243 ሜትር ርዝመት ያለው ጊቤ 3 የመብራት ኃይል ማመንጫ ግድብ ቱርካና ሐይቅን ይጎዳል ይላል። ቱርካና በኬንያ ግዛት ላይ ያለ ሐይቅ ቢሆንም ከኦሞ ወንዝ ውሃ ነው የሚመገበው። የሐይቁ የውሃ መጠን በግማሽ ሊቀንስ ይችላል። በውሃው መቀነስ ምክንያትም የአሳ ሀብቱ ችግር ላይ ሊወድቅ ይችላል። 170 ሺ የሚሆኑት በአካባቢው የሚኖሩት በእርሻና በከብት እርባታ የሚተዳደሩት ሰዎችም ሊጎዱ ይችላሉ ይላል ዘ ጋርዲያን ጋዜጣ። ውላድሮ 6400 አጽፋ ኪሎ ሜትር የሆነው ሐይቅ ወደ ሁለት አነስተኛ ሐይቆች ሊወርድ ይችላል። የአራል ባህርን ዕጣ ሊገጥመው እንደሚችል ስለ ጉዳዩ ያጠኑ ሻን አቨሪ እንደተነበዩ ጋዜጣው ይገልጻል። አራል ባህር በኡዝቤክስታንና በካዛክስታን መካከል ያለ ሁለቱም የሚጋሩት ባህር ሲሆን፣ በሶቪየት ኅብረት ወቅት አርሶ አደሮች ጥጥ ለማብቀል ሲሉ ከመጋቢዎቹ ወንዞች ብዙ ውሃ በመጠቀማቸው በ30 ዓመታት ጊዜ ውስጥ ከጠቅላላ ውሃው ወደ 75 ከመቶ የሚጠጋውን እንዳጣ፣ ከዛ ጋር በተያያዘም የአሳው ኢንዱስትሪ እንደወደቀ፣ የአየር ለውጥንና ከባድ የአየር አውሎ ነፋስን እንዳስከተለ ጋርዲያን ጋዜጣ ጠቅሷል። ከኢትዮጵያ አልፎ ለኬንያ ለጅቡቲና ለሶማሊያም ይተርፋል ተብሎ የሚታመነው በሁለት ቢሊዮን ዶላር ወጪ የሚገነባው ጊቤ ሶስት የኦሞ ወንዝን በየአመቱ በጎርፍ ከመጥለቅለቅ ያድናል፣ ይላል የኢትዮጵያ መንግስት። ኤቨሪ ግን የጊቤ ሶስት ግድብን ለመሙላት የሚያስፈልገው የውሃ መጠን በአንድ አመት ውስጥ ወደ ቱርኳና ባህር የሚፈሰው ውሃ መጠን ይሆናል፣ ይላሉ። ግድቡን በውሃ ለመሙላት የሚያስፈልገው ጊዜ እስከ ሶስት አመታት ሊሆን እንደሚችልና በዛን ጊዜ የቱርካና የውሃ መጠን ሁለት ሜትር ሊቀንስ እንደሚችል ያም ሲባል ግን የውሃው መጠን ከ16 ዓመታት በኋላ ሊመለስ ስለሚችል የውሃው መጠን መጉደል ጊዜያዊ እንደሆነ ባለሙያው መናገራቸውን ጋርዲያን ድረገጽ ጠቁሟል። በሌላ በኩል ደግሞ የኢትዮጵያ መንግስት እዛው አካባቢ ለሚመሰረተው ሰፊ የሱካርና ባዮፊል ተክል የሚያስፈልገው የመስኖ ውሃ ከታሰበ ሁኔታዎች ይለወጣሉ ይላል። ድረገጹ ላይ የወጣው ዘገባ የኢትዮጵያ መንግስት አንድ መቶ አምሳ ሺህ የሚሆን የስራ እድል እንደሚፈጥር አስረድቷል። ሰርቫይቫል ኢንተርናሽናል እና ኦክላንድ ኢንስቲትዩት የተባሉት የሰብአዊ መብት ቡድኖች በብዙ ሺህ የሚቆጠሩ ሰዎች በግዴታ ከአካባቢው እንዲወጡ ይደረጋል በማለት ይነቅፋሉ። የብሪታንያ የዓለም አቀፍ ልማት ሚኒስቴር እና የዩናይትድ ስቴትስ ዓለም አቀፍ ልማት አገልግሎት አቻምና ጥር ወር ላይ በቦታው ሄደው ባደረጉት ጥናት መሰረት ሁለቱም ወገኖች የሰብአዊ መብት ረገጣ ማስረጃ አላገኘንም ብለዋል። ከሁለት ዓመታት በፊት ከ ስምንት መቶ ሚሊዮን ዶላር በላይ የሚሆን ገንዘብ ለኢትዮጵያ ልማት ሰጥተዋል። ባለፈው ወር ግን የዩናይትድ ስቴትስ ምክር ቤት ሰዎችን ከመኖሪያቸው ለማፈናቀል ተግባር የሚውል ማንኛውንም አይነት የአሜሪካ የልማት እርዳታ እንዲቆም አድርጓል ሲል ደ ጋርዲያን ድረገጽ ላይ የወጣው ዘገባ ጠቁሟል። ኒውዮርክ ታይምስ ጋዜጣ ደግሞ ዩናይትድ ስቴትስ በአፍሪቃ ስላላት የአሰልጣኝነት ሚና ዘግቧል። ከአልቃይዳ ጋር የተሳሰሩና ሌሎች እስላማዊ አማጺያን በቀላሉ የሚዳከሙ እንዳልሆኑና ከናይጀሪያ እስከ ሊቢያና ሶማሊያ ድረስ ተጽዕኗቸውን እያስፋፉ እንደሆነ የምዕራብና የአፍሪቃ ጸረ አሸባሪነት ባለሥልጣኖች እንደተናገሩ ጋዜጣው ጠቅሷል። እስላማዊ አማጺነትን በመዋጋት ረገድ ጠንካራ የፈረንሳይና የዩናይትድ ስቴትስ ተባባሪ የሆነችው ኒጀር ቦኮ ሓራምን በስጋት አይን የምታየውም ለዚህ ነው። ቦኮ ሓራም በኒጀር አጎራባች ሀገር ናይጀሪያ ባለፉት አምስት ሳምንታት ውስጥ ብቻ ከአራት መቶ በላይ የሚሆኑ ሲቪሎችን በመግደል የሚጠረጠር ጽንፈኛ እስላማዊ ቡድን መሆኑ ይታወቃል። የቦኮ ሓራም አማጽያን ለማረፍ እንደገና ለመታጠቅና ለመጠናከር ወደ ኒጀር እየሾለኩ እንደሚገቡና ኒጀር ከአሜሪካ የመከላከያ ሚኒስቴር ጋር በመተባበር ይህን በር ለመዝጋት እንደምትጥር ኒውዮርክ ታይምስ ጋዜጣ ያወጣው ጽሑፍ አውስቷል። ዩናይትድ ስቴትስ ኒጀርን የምትረዳው ግን ወታደሮችን በመላክ ሳይሆን አፍሪካውያን ወታደሮች የጸጥታ ችግራቸውን በራሳቸው እንዲወጡ በማሰልጠንና በማማከር ወይም ደግሞ በአካባቢው ወታደሮች ያሰፈሩትን ከአካባቢው ጋር የረጅም ጊዜ ግንኙነት ያላቸውን የአውሮፓ ሀገሮችን በመርዳት ነው። የአሜሪካ ባጀት እየጠበበ ከመሄዱም በላይ ወታደሮች ወደ ውጭ ሀገሮች የመላኩ ፍላጎት እየቀነሰ በመሄዱ ዩናይትድ ስቴትስ አሰራሯን እንደለወጠች ጋዜጣው ገልጿል። ዩናይትድ ስቴትስ በውጭ ሀገራት ጦርነቶች በቀጥታ ከመሳተፍ ይልቅ የአጋዥነት ሚናን እየመረጠች እንደሆነ ኒውዮርክ ታይምስ ጋዜጣ ሲያስረዳ፣ በማዕከላዊ አፍሪቃ የአሜሪካ መጓጓዣ አይሮፕላኖች በቅርቡ 1700 የሚሆኑ ሰላም ጠባቂ ወታደሮችን ከቡሩንዲና ከሩዋንዳ ወደ ማዕከላዊ አፍሪቃ ሪፑብሊክ እንዳጓጓዙ የአሜሪካ ወታደሮችን ከማስፈሩ ግን እንደ ተቆጠቡ አውስቷል። በኒጀር የፈረንሳይ ወታደሮችን፣ በማሊ ደግሞ አፍሪቃውያን ወታደሮችን ለመርዳት ያልታጠቁ የስለላ ድሮኖችን ማለት ሰው አልባ ተዋጊ አይሮፕላኖችን ስታቀርብ ቆይታለች። በጦርነት ከመሳተፍ ግን ተቆጥባለች። የአሜሪካ ወታደሮችና የሌላ ምዕራብ ሀገሮች አሰልጣኞች በኒጀር በተደረገው የሶስት ሳምንታት ወታደራዊ ልምምድ መሰረት አፍሪቃውያን ወታደሮችን አሰልጥነዋል። በወታደራዊ ልምምድ ወቅት በአካባቢው መንደሮች ለሚኖሩት ሁለት ሺህ የሚሆኑ ሰዎች የአሜሪካ መከላከያ ሚኒስቴር የጤና ጣቢያ እንደ መሰረተ የዚህ ዓላማም የኒጀር ወታደራዊ ኃይል ከአካባቢው ነዋሪ ህዝብ መረጃ የሚያገኝበትን እድል ለማመቻቸት እንደሆነ ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ አስነብቧል። የዩናይትድ ስቴትስ ጥቅም በቀጥታ ሊነካ በሚቻልባቸው አካባቢዎች ግን የአሜሪካ ወታደሮች በቀጥታ ጣልቃ ሊገቡ እንደሚችሉ ባለስልጣኖች እንደተናገሩ ጋዜጣው ጨምሮ ገልጿል። አድማጮች፣ የዛሬው አፍሪቃ በአሜሪካ ጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆየን። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ሳምንታዊው ቅንብር እሰጥ አገባ። የመገናኛ ብዙሐን ነጻነት በኢትዮጵያ ሰሞንኛው የእሰጥ አገባ ተከታታይ ቅንብር ትኩረት ያደረገበት ጭብጥ ነው። በምሽቱ ፕሮግራም ተሳታፊዎቹ ጸዳለ ለማ አዲስ ስታንዳርድ ወርሃዊ መጽሔት ዋና አዘጋጅና ተመስገን ደሳለኝ የፋክት መጽሔት አምደኛ ከዚህ ቀደም የተለያዩ ጋዜጦች ዋና አዘጋጅ በመሆንም የሰራው ተመስገን በኢንተርኔት አማካኝነት በሚሰራጩና በኢትዮጵያ ፖለቲካ ጉዳዮች ላይ በሚያተክሩ ጽሁፎችም ይበልጥ ይታወቃል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱ ባለፈው ሳምንት ከቀረበው መልስ መለስ ብሎ በማስታወስ ይጀምራል። ወደ ዝግጅቱ በከፊል እንዳልሺው ከክህሎት ወይም ከጋዜጠኝነት የተሟላ ብቃት ጋር ብያያዝም ከነኚህ ሶስተኛ ኃይሎች የሚፈራ ኃይል አንዳንዴም ያልታወቀ ከእሱ ጋስ የሚገናኘው የጎላ ክብደት አይኖረውም በተደጋጋሚ የሚነሳ ራስን ለመግታቱ በምክንያትነትም የሚገለጽ ነውና በእርግጠኝነት ግንኙነት አለው። ምሳሌ ብነግርህ እንደ ኤዲተር ወይም እንደ ዋና አዘጋጅነቴ ሚኒስቴርም ሆኑ ወይም ደግሞ ትልቅ የህዝብ አገልግሎት መስሪያ ቤትም የሚሰሩት ሆኑ ከመንግስት ባለስልጣናት ከአንዳንዶቹ ጋር በስራ ቦታ ስትገናኝ አንዳንድ ነገሮችን ዲስከስ ታደርጋለህ እና ይሄን ነገር በተጨማሪ እኔ ዜና ልሰራበት ፈልጋለሁ፣ ይሄን ነገር ወደዚህ በወስደው ታወራለህ እንደዛ እና ችግር የለም። የህዝብ ግንኙነት ኃላፊዎች አሉ በየመስሪያ ቤቱ። እከሌ ነው እከሌን ኮንታክት አድርጊ እና ምንም የምትፈልጊውን መረጃ ታገኛለሽ ትባላል። ትደውላለህ፣ ለእነዚህ ሰዎች ስትደውል የመጀመሪያው ጥያቄ የሚጠይቁ ከዚህ ሚዲያ ነው የምደውለው ብለህ ስትል የግል ነው የመንግስት ነው ብለው ይጠይቁሃል። የግል ነው ስትል እዛ ጋ ያበቃል። ብዙ ነገሮች እዛ ጋር ያበቃሉ። አታገኝም። በዚህ ሰዓት መልሰ መልሰሽ ደውይ ትባላለህ። ትደውላለህ እያሉም ነው የምትባለው። ሞባይላቸው ላይ ስደውል አያነሱም። አታገኝም። ለምን እነዚህ ሰዎች የራሳቸው የሆነ ቀድሞ ጭንቅላታቸው ውስጥ ያስገቡት ነገር አለ። ይህንን መረጃ ለግል ሚዲያ መስጠት አልፈልግም የሚለው ነገር አለባቸው። ውስጣቸው እንግዲህ ከላይ ባለስልጣኑ ያውቁታል ጉዳዩን የሚመሩት ወደዛ ነው። ደሞም በትክክለኛው መንገድ እንሂድም ከተባለ ትክክለኛው አሰራር ይሄ ነው። እነዚህ ሰዎች ግን ስለ ግል ሚዲያ የራሳቸው የሆነ ውስጣቸው ያስገቡት ድምዳሜ አላቸው። ስለዚህ አታገኝ፣ ስልካቸውን አያነሱም ወይ በጣም ያመላልሷል። ደብዳቤ አምጣ ትባላለህ። ይሄ ወዴት ይወስዳል? ቅድም አክሰስ ቱ ኢንፎርሜሽን ወይም ለመረጃ ያለን ቀረቤታ ወደሚገድበው ደረጃ ይሄዳል። ስለዚህ ይሄ በሕጉ ላይ ብቻ ያለ አይደለም። ግለሰቦችም በራሳቸው ድርጅቶችም፣ በመንግስትም ግለሰቦች በራሳቸው የወሰዱት የራሳቸው ድምዳሜ አለ። ያ ድምዳሜ ለአንተ ትልቅ ተጽዕኖ ነው ያለው። በሌሎች ተጽዕኖ ስር የማደርህ ጉዳይ ትክክል ነው፣ በሕጉ ተጽዕኖ ስር ብቻ ሳይሆን በድርጅቶችና በግለሰቦች ተጽዕኖ ስር የማደር ትክክል ነው እማምንበት ጉዳይ ነው። ሰብሳቢ ደረጃ ይሄ ነው ለምን መልካም ጸዳለ፣ በጣም ቁልፍ የሆኑ ጉዳዮችን አንስተሻል። ዝርዝር ሀሳቦችን እንድንመለከት የሚጋብዛሉ ነገር ግን ለሰዓት ሽሚያ ሲባል ወደሚቀጥለው ነጥብ አልፋለሁኝ። ተመስገን፣ ወደ አንተ ነው የምመጣው። እዚህ ስቱዲዮ ከገባሁ በኋላ የደረሰኝ ከኢትዮጵያ የውጭ ጉዳይ ሚኒስቴር ይፋ የሆነ በእንግሊዝኛ የወጣ መግለጫ የሐሰት ክሶችና የኢትዮጵያ ፕሬስ ተጨባጭ ይዞታ ይላል። በቀጥታ የምንነጋገርበትን ርዕስ የሚያነሳ ነው። ብቃትን ይመለከታል። አጭር ጊዜ ያለውን የኢትዮጵያ ነጻ ጋዜጠኝነት ታሪክ ጉዞዎች ይመለከታል። የረባ መጨበጫ የሌላቸው በቂ መረጃ ያልታከለባቸው ታብሎይድ የሚባሉትን ባሉባልታ የሚመሩ ጋዜጦች አጻጻፍ ይተቻል። ሶስት ገጾች ያሉት መግለጫ ነው እጄ የገባው። በዝርዝር እንመለከተዋለን። እናንተም በሚቀጥሉ ፕሮግራሞች ላይ አንብባችሁ ትነሳላችሁ። ለዛሬው ግን ለተነሳንበት ውይይት ተመስገን እነኚህ የሚቀርቡት የሐሰት ክሶች ናቸው። የኢትዮጵያ ነጻ ፕሬስ ተጨባጭ ዞታ ራሱ የፕሬሱን ብቃት ያለመኖር ነው እያመለከተ ያለው የሚል ሌሎች ሀሳቦችንም የሚያካትት ነው ይሄ መግለጫ። እና ምን ትመልሳለህ ለዛ? ይህ አሁን የወጣውን ሪፖርት በአጋጣሚ ነው ያላየሁትም፣ ነገር ግን አንተ ካልከኝ ስነሳ ለሀያ አመት የነበረ ተመሳሳይ የኢትዮጵያ መንግስት የሚያወጣው ክስ ነው። ሚዲያዎችን ለማፈን የሚያደርግበት መንገድ ነው። ይህንን አጥንክሬ የምነግር የሐሰት ክሶች አሉባልታዎች ከሆኑ የኢትዮጵያ መንግስት እና ከምናሳትማቸው ከፕሪንት ሚዲያው በጣም በብዙ ሺ ሊያጥፍ የሚችልና ተደራሽነት ያለው ሚዲያ በቁጥጥር ስሩ ሆኗል። እና እነዛ የአስር ክሶችና አሉባልታዎችን ቃል በቃል በትክክለኛ መረጃ እያሳመነ አቅርቦ ህዝብን አሳምኖ ሚዲያዎቹን ከንባብ ውጭ ማድረግ ይችላል። ይህን የማያደርጉበት ምክንያት ክሱ ውሸት ስለሆነ ነው እንጂ በዚህ መልኩ ይህንን ፕሩፍ ማድረግ ይችል ነበር፣ ግን አያደርጉትም። ስለዚህ ምን ያደርጋሉ መሰለህ? ዝርዝር የለውም። እከሌ ሚዲያ የጻፈው በዚህ በዚህ ጉዳይ ላይ ይሄ ውሸት ነው የሚል ነገር አታገኝም። ምን ጊዜ ኢትዮጵያ ውስጥ ሪፖርት ሲወጣ የምታገኘው ምንድን ነው? አሉባልታ ነው፣ የሀሰት ክስ ነው ነው የሚሉ የሀሰት ክሱ ምንድን ነው መዘርዘር አለበት። እከሌ እከሌ የሚባለው ሚዲያ ይሄ ይሄ ውሸት ነው ብሎ ህዝብንም ማንንም ሊያሳምን በሚችል ኃላፊነታቸውን አይወጡም። ይህን የማያደርግበት ምክንያት ደግሞ ሳይችሉ ቀርቶ ሳይሆን ሚዲያዎቹ ከሞላ ጎደል ይዘው የሚወጡት እውነት ስለሆነ ነው። መንግስት ደግሞ ወይም ደግሞ ገዢው ፓርቲ ደግሞ በተቃራኒ የሚፈልገው ምንድን ነው ኢትዮጵያ ውስጥ ያለ ሚዲያ በሙሉ ልክ የመንግስት ሚዲያዎች በሚሰሩበት የተባባዊ ሁኔታ እንዲቀኙ ነው የኢትዮጵያ መንግስት እየገፋ ያለው። ቅድም ጸደይ በጣም ጥሩ አርጋ አንስተዋለች፣ ገደቡን ከሁለቱም አንገል። ስለዚህ ይሄ ገደብ የመጣው ለምንድን ነው ራስን መገደብ የመጣው የሚባለው የመንግስትም ወጥ የሆነ ጉልበት እና ጠንካራ እርምጃውን ስለምንሰራ ነው። ሳንሱ ወይም ገደቡ ራስን መገደብ፣ ራስን ቅድመ ምርመራ በራስ ላይ ማካሄድ የሚለው የመጣው እንጂ መንግስት ያጠፋውን ብቻ ስታት ከተገኘበት በህግ የሚጠይቅ በመረጃዎች ስህተቱን አጋልጦ ንባብ ውጭ ማድረግ የሚችልበትን አካሄድ ቢከተል ማንም ኢትዮጵያ ውስጥ ያለ ሚዲያ ሊሰራ አይችልም። ስለዚህ እንደዚህ አይነት ሪፖርቶች ብዙ አዲስ ነገር የላቸውም። እነዚህ ሪፖርቶች ሊያሳዩን የሚችሉት ምንድን ነው? ሁለት ሺህ ሰባት የሚደረገውን አምስተኛውን ሀገር አቀፍ ምርጫ ከወዲሁ ከሚዲያ ውጭ ለማድረግ የተዘጋጁ የማሰኛ ስልቶች ናቸው እንጂ ተጨባጭ የሆነ ሪፖርት አይደለም። በቅርብ ጊዜ ፋክቲን ጨምሮ ሰባት መጽሔቶችን ስንመለከት አንድ ጥናት ወጥቶ ነበር። በጣም የሚገርም ጥናት ነው። ወይም ጥናቱን ያጠናው ራሱ አዲስ ዘመንና የፕሬስ መምሪያና የዜና አገልግሎት ነው። እነዚህ ሚዲያዎች ገለልተኛ ሆነው መንግስትን ከማገልገል ወጥተው አንድም ቀን በኢትዮጵያ ታሪክ በኃይለስላሴን ጊዜም በለው በመንግስቱ ኃይለማርያም ዘመንም በለው ኒውትራል ሆነው የጋዜጠኝነትን ስነ ምግባር ጠብቀው ይሰሩ አላየንም። ኢትዮጵያ ውስጥ የመንግስት ሚዲያ የመንግስት አገልጋይ ነው። የሚገርመው ደግሞ እነዚህ ሚዲያዎች መልሰው እከል የከል የሚባለው ሚዲያ ሀሰተኛ ነው፣ ጽንፈኛ ነው፣ አሏርተኛ ነው እያሉ ጥናት ሲያደርጉ ሊያሳየን የሚገባው ነገር አለ። ይሄ ሁለተኛው ዛሬ የወጣው ሪፖርት እንግዲህ ሊሆን የሚችለው የዛኛው ተቀጥላ ነው እና ምንም ተጨባጭነትም ያሌለው ነው፣ ተአማኝነትም ያሌለው ነው። ምክንያቱም መንግስት በትክክል አንድ ሚዲያ ላይ ስተት ቢያገኝ በቴሌቪዥንም በሬዲዮም በለው የፕሪንት ሚዲያ በለው በጣም ብዙ ተደራሽነት ያላቸውን በቁጥሩ ስር ስላዋለ በእነዛ አማካኝነት ጉዳዩን አጋልጦ እርቀን ያስጠሩ ይችላል ሚዲያው። መልካም ነገር ግን ይህን የማያደርጉበት ምክንያት አለ። የማያደርጉበት ምክንያት ምንድን ነው? እነሱ የያዙት ሚዲያ ማፍን ነው እንጂ ሚዲያው ላይ እየወጣ ያለ ከሞላ ጎደል የሀሰት ክስና አልዋልታ ሆኖ አይደለም። ይህ ዞን ኖሮ ኢህአዴግ እንዳየ ነው እናንተም ታቀባችሁ ረና ያል ባሉ በፈጠራ በሀሰት ሰውን እየከሰ ባለበት ሁኔታ በተጨባጭ ውሸትና አልዋልታ ያገኘበትን ሚዲያ ይታግሳል ማለት በፍጹም ከፍርሀቱ ባህሪ ጋር ይሄድ አይችልም። መልካም እና ይህን ሪፖርት ያው እንደነበረ ማፈራሪያ ነው፣ እና ማፈኛ ነው። በቃ ሌላ ምንም ልንሰጥ አንችልም። መልካም። ይህን ሪፖርት በዝርዝር እንቃኛለን። እናንተ የማንበብ እድል ካገኛችሁ በኋላ በስፋት የመመልከት እድል ይሰጠናል። የሀሰት ክሶች ና የኢትዮጵያ ነጻ ፕሬስ ተጨባጭ ይዞታ የሚል ነው የኢትዮጵያ መንግስት ያወጣው መግለጫ። የጋዜጠኝነትን አሰራር ስንመለከት በተጨባጭ በግሉ ፕሬስ ዘርፍ ያሉ ድክመቶች ምንድናቸው? የሚሉትን ጨምረን እንመለከታለን። አማራጮች የምትሏቸውንም ለመቃኘት እንሞክራለን። ለዛሬ ግን ሰፋ ያለውን እድል የሰጠሁት ለጸዳለ ለማ ነው። ለመጀመሪያ ጊዜ የተቀላቀልሽን ስለሆነ አመሰግናለሁ። በሚቀጥለው ፕሮግራማችን ቀደም ብዬ ያነሳዋቸውን ችግር ናቸው የምትሏቸውን እንደ ድክመት የምትቀበሉ የምታምኗቸውን፣ በእርግጥ በእኛም በኩል ይሄ መሻሻል አለበት ከሚለው እንዲሁም በመንግስት በኩል አለ ላላችሁ ተጽዕኖ ለመሻሻሉ የትኞቹ አቅጣጫዎች ይረዳሉ ብላችሁ እንደ ጋዜጠኛ የምታቀርቧቸውን አስተያየቶች እናካትታለን። ጸዳለ ለማ፣ የአዲስ ስታንዳርድ ወርሃዊ መጽሔት ዋና አዘጋጅ። ተመስገን ደሳለኝ የፋክት መጽሔት አምደኛ እግዚአብሔር ይስጥልኝ በጣም አመሰግናለሁ አመሰግናለሁ ብላ እድሉ ስለተሰጠኝ እኔም በጣም አመሰግናለሁ የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት በ25 ና በ30 ሜትርማን በየቀኑ ከ3 እስካሁን አራት ሰዓት የሚያዘጋጀውን ፕሮግራም የዛሬውን ዝሊያ በቃ ያስተናገድናቸው አዲሱ አበበና አሉላ ከበደ ከአቀናባሪያችን ኃይሉ ታምራትና ከተኪው ስርጭት መሀንዲስ ከዋና አዘጋጇ ትዝታ ብላቸውና ከቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን። ሰላም ደህና ደሩ። የትግርኛ ፕሮግራም ይቀጥላል። መልካም ምሽት።